አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፁ ፕሬዚደንት አብደል ፋታህ አልሲሲ ጋር በስልክ መወያየታቸውን የውጭ ጉዳይ ሚኒስቴር አስታወቀ። ጠቅላይ ሚኒስትሩ ወደ ስልጣን የመጡት የህዳሴውን ግድብ አስመልክቶ ከግብፅ ጋር ያለው ልዩነት መቋጫ ባላገኝበት ወቅት ነው። ከሀገር ውስጥ ችግሮች አንጻርም የአስቸኳይ ጊዜ አዋጅ ማንሳትን ጨምሮ ሌሎች እርምጃዎችን በፍጥነት መውሰድ እንዳለባቸው ምሁራንና ፈንታኞች እየተናገሩ ነው። እስክንድር ፍሬው ተከታይ ዘገባ ከአዲስ አበባ ልኳል። ከጠቅላይ ሚኒስትር አብይ አህመድ ወቅታዊ ፈተናዎች አንዱ የህዳሴውን ግድብ አስመልክቶ ከግብጽ ጋር ያለው ልዩነት ነው። ይህ ልዩነት መቋጫ አላገኘም ያንን ለማጥበብ የሚደረገው ውይይትም ቀጥሏል ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ጋር በስልክ መነጋገራቸው የተገለጸውም ሱዳንን ጨምሮ በአገራቱ መካከል ሲካሄድ የቆየው የሶስትዮሽ ውይይት ነገ በካርቱም እንደሚቀጥል በሚጠበቅበት ወቅት ነው የሁለቱን መሪዎች የስልክ ግንኙነት አስመልክቶ በግብፅ የመገናኛ ብዙሀን የተጠቀሱት ፕሬዚዳንት አብዱልፈታህ ኤልሲሲ ዶክተር አብይን በመመረጣቸው እንኳን ደስ አለዎት ብለዋል በሁለቱ ሀገራት መካከል ያለውን ሁሉን አቀፍ ግንኙነት ለማጠናከር ከአዲሱ ጠቅላይ ሚኒስትር ጋር እንደሚሰሩ መናገራቸውን ተጠቅሷል ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው የግብፁ ፕሬዝዳንት አብዱል ፈታ ኤልሲሲ በድጋሚ በመመረጣቸው ደስታቸውን መግለጻቸው ተጠቁሟል በሁለቱ ሀገራት መካከል ያለው ግንኙነት ለማጠናከር እንደሚሰሩም ለግብጹ መሪ አረጋግጠዋል የኢትዮጵያ የውጭ ጉዳይ ሚኒስቴር እንዳለው ከግብጹ ፕሬዝዳንት ጋር የተካሄደው የስልክ ውይይት ጠቅላይ ሚኒስትሩ ከሌሎች አካባቢው ሀገራት መሪዎች ጋር ሲያደርጉ የቆዩት ውይይት ቀጣይ ነው የኢህአዴግ ሊቀመንበር ሆነው ከተመረጡ ጊዜ አንስቶ ከጅቡቲ ከሶማሊያና ከሌሎችም መሪዎች ጋር በስልክ መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ጠቁመዋል። ይሄኛውም የዛ ተከታይ ነው ባይ ናቸው። የግብፁ የተለየ አይደለም። ፕሬዝዳንት አብዱልፈታህ ሲግን ገድታ ያደሞ ይህ ተመሳሳይ ነው። ስለዚህ አሁን እሳቸው ጠቅላይ ሚኒስትር ሆነው ተመርጠው ፓርላማ ካጠበቀ በኋላ እየተደረገ ይስከምሆነ ወስደ ከግብጽ ጋር ካለው ግንኙነትና ከአካባቢያዊ ሁኔታዎች በበለጠ ግን ጠቅላይ ሚኒስትሩ በሀገር ውስጥ የሚሰሩት ሥራ ሊያመጡ የሚችሉት ለውጥ በብዙዎች ይጠበቃል። ምሁራንና ተንታኞች እንደሚሉት በቅድሚያ የሚወስዷቸው እርምጃዎች ቀጣዩን የአመራር ጊዜያቸውን ሊወስኑ ይችላሉ። አቶ ክቡር ገና ኢኒሽቲቭ አፍሪካ የተሰኘው መንግስታዊ ያልሆነ ድርጅት ዳይሬክተር ናቸው። የአዲስ አበባና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤቶች ፕሬዝዳንት በመሆንም አገልግለዋል። በአማርኛና በእንግሊዝኛ በሚያወጧቸው ጽሑፎች አገራዊ ጉዳዮችን በተመለከተ ሀሳባቸውን በመግለጽም ይታወቃሉ። በአዲሱ ጠቅላይ ሚኒስትር በፍጥነት መወሰድ አለባቸው ያሏቸውን እርምጃዎች አብራራሉ። የመጀመሪያው የአፍሪካ ጊዜ አዋጅ ማምሳቱ እሱ ምንም አያስፈልግም የሚል እምነት ያለ የበለጠ ህዝብንም የሚያጋጭና ደግሞ የሀገሪቷንም ህግ አሰራር የሚጥስ እንደመሆኑ መጠን እሱ መነሳት አለበት። ሁለተኛው አብዛኛው ዛሬ ህዝብ ሊናገር የሚችለው ተሰብስቦ ሊዋይ የሚችልበትን መድረክ መክፈት መቻል አለባቸው። ነጻነቱን እንደገና መመለስ መቻል አለባቸው። ምክንያቱም ነፃነቱ ተወስዷል። ህዝብ መንግስትን ከሚፈለገው በላይ ይሸሻል፣ ይፈራል። ህዝብና መንግስት አቀራረብ የጀርባና የጎዳ አይነት ነገር ነው ሱ እንደሁም መስተካከል ማስተካከል አለበት። ምክንያቱም ሀሳቦች ከዛ የሚወጡት የህዝቡ ኮንፊደንስን የሚባለው እምነት እዛ ላይ ነው የሚንጸባረቀው ና የሚታየው። ሶስተኛው በእኔ አስተያየት የተጀመሩ የፖለቲካ ልዩነት ሊፈጥሩ በሚችሉ መልክ ፓርላማው ሊስተካከል በሚችል መልክ የሚቀጥለውን የምርጫ ቦርድ አካሄድ መውሰን መቻል አለባቸው። ይሄ አብዮታዊ ፓርቲ ሆኖ ነው የሚቀረው ወይስ ክፍት ፓርቲ ነው? ሌሎችንም የሚፈለገው ሁኔታ በግልጽና በነጻነት የሚሳተፉ ያደርጋል። ይሄ በጣም በጣም አሁን በቅርቡ መመለስ ያለበት ነው። ምርጫው የሚቀጥለው ሁለት ዓመት ውስጥ ነው። አሁን ለምርጫ መዘጋጀት መቻል አለባቸው። እንግዲህ አብያታዊ አሰራር ነው የምንከተለው ከተባለ ከድሮ አሰራር ላንለቅ ነው ማለት ነው። አሰራሩ የህዝብ ስሜትን ለመቅረብ ይሞክራል። በየህዝብ ጎራ ውስጥ ውይይት አካሂደው ከህዝብ የሚሰማው ወደ ፓርቲው አምጥቶ ወደ ስራ ሊለውጥ ይችላል የሚለው አካሄድ ነው አንደኛው። እንዳልኩት ግን እሱ አካሄድ ለሌሎች የተቃዋሚ ፓርቲዎች ቦታ አይሰጡም፣ እኔ የምማቅለት አይነት ነገር ነው። በተለይ ልክ የቻይና ኮሚኒስት ፓርቲ አይነት አካሄድ ስንወስድ ተመሳሳይነት እናያለን። ዞሮ ዞሮ ግን ፓርቲውን ደግሞ መክፈት አለብን ማለት ሌሎችንም ማሳተፍ አለብን ካል፣ ይሄ ደግሞ ሌላ አይነት አካሄድ ነው፣ የምዕራባዊ ሀገራት አካሄድ ነው እሱም ደሞ ንምረጥ ከተባለ ለሌሎቹም እድል ሰጥቶ እነሱም እንደማንኛውም ፓርቲ ተወዳድር ሀሳባቸው ተቀባይነት ካገኘ የሚመረጡበት ካላገኘ ደሞ የሌላው ያገኘ የሚመረጥበት የሚመረጡበት ሁኔታ ይፈጠራል። ስለዚህ በእነዚህ ሁለት መካከል ያለውን ቅራኔ መመለስ ይኖርባቸዋል ብየ ነው። ምን ያህል ጊዜ ይሰጣቸዋል እርሳቸው ውጤት እንዲያመጡ በእርስዎ እምነት? ሀኒ ሙን ወይ የጫጉላ ጊዜያቸው ምን ያህል እንዲረዝም ይፈቀድላቸዋል ይገምታሉ? እርስዎ ችግሩን ካስረዱ እና ህዝቡ ችግሩን የሚፈቱ ሆኖ ደሞ ቃያቸው ጊዜው ሊረዝም ይችላል የሚለው ነው ያለኝ። ግን ፍንጮች አለ። አሁን የመጀመሪያው ንግግር እንዳልኩት ጥሩ ፍንጭ ነው። እሱ ራሱ ጊዜ ይሰጣል። ከዛ ደግሞ የሚያስቀምጡት እንግዲህ ራሳቸው የፓርቲው ምክንያቱም ያለ ፓርቲው ለመስራት ያስቸግራቸዋል። እንዳልኩ ምክንያቱም ፓርቲው አባላት አሉት። የነዛን አባላት ፕሮግራሞችም ሆነ ፍላጎቶች የማሟላት ጉዳይ አለ። ይዘን የመጣነው የብሔር ስብጥር መጠበቅ አለበት። እነዚህ እንደዚህ የመሳሰሉ ፕሮግራሞች ነገሮችን ይስቡ ይችሉ ይሆናል። ግን እንደ አንድ አመት አንድ አመት ተኩል እስከሚቀጥለው ምርጫ ድረስ ጥሩ አጋጣሚና ጥሩ እድል ህዝቡም የሚሰጣቸው ነው ብዬ ነው የምገምተው። ማለት በሰላማዊ መንገድ እንዲቀጥል ህዝቡም የሚረዳ ይመስለኛል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። Hello,